በዓለም አቀፍ ለጋሾች የትኩረት መረጃ መዘርዘር ላይ ኢትዮጵያ በሦስተኛ ደረጃ መቀመጧን የአደጋ ስጋት ቅነሳ ስራ አመራር ኮሚሽነሩ ይፋ አደረገዋል። መንግስት እስካሁን ድረስ በድርቁ ምክንያት እርዳታ ለሚፈልጉ ዜጎች ከስምንት ቢሊዮን ብር በላይ እንዳወጣም ተገልጧል። በሚቀጥሉት ሦስት ሳምንታት ዓለም አቀፍ ለጋሾች ለአስቸኳይ የምግብ እርዳታ ብቻ 245 ሚሊዮን ዶላር ድረስ ማውጣት እንዳለባቸው ተጠቅሷል። መለስካቸው አመሃ ነው ከአዲስ አበባ ይዘገበልን። በኢትዮጵያ ብዙ ጊዜ ባልተለመደው ሁኔታ እጅግ ሰፊ በሆነ የሀገሪቱ ክፍል ሁለት ወቅታዊ ዝናቦች ባለመጣላቸው ከባድ ድርቅ ተከስቷል። አንዳንዶቹ እንደሚሉት የተከሰተው ድርቅ በሀገሪቱ ከአምሳ ዓመታት ወዲህ ታይቶ አይታወቅም። በዚህ ምክንያት የሰው ሕይወት እንደጠፋ እንስሳትም በአንዳንድ አካባቢዎች በብዛት እንደሞቱ የተዘገበ ቢሆንም የኢትዮጵያ መንግሥት የሰው ሕይወት እስከዛሬ በድርቁ ምክንያት አላለፈም ሲል አጥብቆ ያስተባብላል። የድርቁን ጥቃት ለመከላከል የኢትዮጵያ መንግሥት የወሰደውን እርምጃ በአገሪቱ ያሉ የእርዳታ ድርጅቶች አወድ ሰው አለም አቀፍ ለጋሽ ድርጅቶች ግን ለኢትዮጵያው ድርቅ በቂ ትኩረት እንዳልሰጡ ሲወተውቱ ቆይተዋል። የኢትዮጵያ የአደጋ ስጋት ቅነሳ ስራ አመራር ኮሚሽን ኮሚሽነር አቶ ምትኩ ካሳም በዚህ ይስማማሉ። ከቅርብ ጊዜ ወዲህ ግን ሁኔታው ተለውጧል ለሚሉት የሚሉት ኢትዮጵያ ፕራዮሪቲ ውስጥ የገባች ሀገር አልነበረችም። የኋላ ኋላ ግን መንግስትን ባደረገው ጥረት ኢትዮጵያ ትኩረት እያገኘች መጥታለች። ባለፈው ጀኔቭ ላይ በነበረው አጠቃላይ ዓለም አቀፍ አፒል ላይ ኢትዮጵያ እንግዲህ በሶስት ደረጃ ላይ ተቀመጠችው ከሶሪያ ከየመን ቀጥላ ሶስት ደረጃ ላይ ተቀመጠች ሀገር ናት። ስለዚህ ከዛም ባሻገር የተለያዩ ሀገሮች የተለያዩ የተባበሩት መንግስታት ድርጅት በየነ መንግስታት አካላት የሆኑት የተረዱ መጥተዋል። አሁን ኮሚሽነሩ እንደሚሉት መንግስት የዜጎቹን የሕይወት ደህንነት ከመጠበቅ ኃላፊነቱ በመነሳትና የዓለም አቀፍ ለጋሽ ማህበረሰብም ለተፈጠረው ድርቅ በቂ ትኩረት ስለነፈገው ጭምር እስከ ዛሬ ድረስ እርዳታ ለማቅረብ ያወጣው ወጪ ከፍተኛ ነው። ይህንን ድርቅ ከመቋቋም አኳያ ጥረት ማድረግ የሚጀመረው ከባለፈው ሐምሌ 2007 ጀምሮ ነው። ስለዚህ 2015 በነጮች አቆጣጠር እስከ ታህሳስ መጨረሻ የነበረውን ስንወስድ መንግስት ከራሱ በጀት 275 ሚሊዮን ዶላር ነው ወጪ ያደረገው። 2016 በፈረንጆቹ ከጃንዋሪ 1 ጀምሮ ደግሞ 109 ነው። በድምር 380 ሚሊዮን ዶላር አካባቢ ነው። ይሄ ማለት 8 ቢሊዮን ኢትዮጵያ ብር ነው። ለዚህ ግዙፍ ገንዘብ ነው ወደፊትም አስር ነጥብ ሁለት ሚሊዮን ለሚሆኑ ኢትዮጵያውያን የዕለት ደራሽ እርዳታን ጨምሮ ለሌሎች የእርዳታ ቁሳቁሶች ከዓለም አቀፉ ማህበረሰብ ብዙ እንደሚጠበቅ አቶ መትኩ በግልጽ ተናግረዋል። ቁጥሩ እንግዲህ አስር ነጥብ ሁለት ሚሊዮን ነው። ባለፈው ታኅሳስ አንድ ሁለት ሺህ ስምንት በእኛ አቆጣጠር ይፋረግ ነው። ለዚህ እንግዲህ አስር ነጥብ ሁለት ሚሊዮን እርዳታ ለሚፈልግ ህዝባችን እርዳታ ለማቅረብ አንድ ነጥብ አራት ቢሊዮን ዶላር ነው የሚያስፈልገው እጅግ ግዙፍ ገንዘብ ነው። ስለዚህ ይህንን ገንዘብ በተመለከተ ከለጋሾች ብዙ ይጠበቃል። ይህን በተመለከተ በዛሬው ዕለት የተለያዩ ዓለም አቀፍ መገናኛ ብዙሃን እንደዘገቡት ዓለም አቀፉ ማህበረሰብ አሁን በኢትዮጵያ ውስጥ ያለውን ሁኔታ መሰረት በማድረግ በሦስት ሳምንታት ጊዜ ውስጥ ለአስቸኳይ የምግብ እርዳታ ብቻ የሚውል 245 ሚሊዮን የአሜሪካ ዶላር ያስፈልጋል። ይህ ተግባራዊ ካልሆነ የሚዘገንን ጥፋት ሊከተል እንደሚችልም ዘገባዎቹ ያስጠነቅቃሉ። ኮሚሽነር ምትኩ ካሳም በበኩላቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን ባለፈው ወር መጨረሻ ሳምንት አዲስ አበባ ተገኝተው ከመንግስትና ከለጋሾች ጋር ባደረጉት ውይይት ኢትዮጵያ በብዙ ምክንያቶች ልትረዳ ይገባታል ሲሉ እንዳስገነዘቡ ያስታውሳሉ። ሶስት አንኳር ጉዳዮች ነው ያነሱት። አንደኛ፣ ኢትዮጵያ በአፍሪካ ቀንድ ያላትን ሚና ሰላም በማስጠበቅ ረገድ የፖለቲካ መረጋጋት በማረጋገጥ ረገድ ያላት ሚና ሁለታ ደግሞ የጎረቤት ሀገሮችን ስደተኞች ሆስት በማድረግ በአሁን ሰዓት ወደ ሰባት መቶ ሰላሳ ሺህ አካባቢ ስደተኞች አሉ። ከዛም ባሻገር የኢኮኖሚ እድገቷን ከማስቀጠል አኳያ የዓለም አቀፍ ህብረተሰብ ትኩረት ሊሰጣት ይገባል የሚል መልእክት ነው ያስተላለፉት። ከዛም ባለፈ ቀጣይ ጥረት እንደሚያደርጉም ተናግረዋል። በዛ ስብሰባ ላይ ደግሞ ተሳታፊ የነበሩ። የአሜሪካ የአውሮፓ ኮሚሽን እና ሌሎች የለጋሽ ሀገሮች አምባሳደሮችም ስለነበሩ ሁሉም በሚያስማማ አግባብ ኢትዮጵያ ትኩረት ሰጣት ይገባል የሚል ነገር ነው ያለው። ይህ እንግዲህ በቀጣይነት ከለጋሽ ሀገሮች የምናደርገውን የምናገኘውን ድጋፍ የሚያጠናክር ይሆናል። አቶ ምትኩ ካሳ ጨምረው እንደገለጹት ከዚህ ከጠቀሱት የመንግስታቱ ድርጅት ዋና ጸሐፊ ከመንግስት ከለጋሽ ሀገሮችና ድርጅቶች ጋር ያካሄዱትን ስብሰባ ተከትሎ የዩናይትድ ስቴትስ መንግስት ወደ 97 ሚሊዮን ዶላር፣ የኦስትሪያ መንግስት 7 ሚሊዮን ዩሮ እንደሰጡና ሌሎችም ተመሳሳይ እርምጃ ለመውሰድ ቃል እንደገቡ ገልጸዋል። የተለያዩ ዓለም አቀፍ መገናኛ ብዙሃን ዘገባዎች ግን እስከዛሬ ድረስ ከሚጠበቀው 1.4 ቢሊዮን ዶላር ግማሹ ያህልም እንዳልተገኘ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ